ካለፈው ሳምንት ጀምሮ በኢትዮጵያ የፌደራልም ሆነ የክልል መንግስታት ባለስልጣናትን ጨምሮ ሌሎችንም ግለሰቦች ማሰራቸው ተዘግቧል። ለምሳሌ የፌዴራል ፖሊስ ከህብረተሰቡ ደርሶኛል ካለው ከ260 የሙስና ጥቆማዎች ጋር በተያያዘ 130 የመንግስት አመራሮችና ሌሎች ሰራተኞችን ማሰሩን ይፋ አድርገዋል። በተመሳሳይ በደቡብ ክልል የሥነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀል መሳተፋቸው የተረጋገጠ 198 ግለሰቦች በሕግ ጥላ ስር እንዲውሉ ተደርገዋል ማለቱን የመንግስት መገናኛ ብዙሃን ዘግቧል። ህዝባዊ ወያኔ ህርነት ትግራይ ህወሀትም ችግር ፈጥረዋል በተባሉ ከ600 40 በላይ አመራሮች ላይ እርምጃ መውሰዱም ዘገባዎቹ አስነብቦናል። በፌደራል እና በክልል መንግስታት በመወሰል ላይ ስላሉት ስለነዚህ እርምጃዎች ከመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት በስልክ ማብራሪያ ጠይቀን ቀጠሮም ተሰጥቶን ነበር። ሆኖም በቀጠሮ ሰዓት ደጋግመን ብንደውልም ሊገኙልን አልቻሉም። የአንዳንድ የህብረተሰቡ ክፍሎች አስተያየት ግን አግኝተናል። የሰበታ ነዋሪ አቶ ዩሱፍ ኑርዬ መንግስት ጥልቅ ታድሶ አደረግኩ ካለ በኋላ የመልካም አስተዳደር ችግር የፈጠሩ አመራሮችና በሙስና የተዘ ፈቁ ያላቸው ግለሰቦች ላይ እርምጃ እየወሰደ መሆኑን የሚያመለክቱ ዘገባዎች ሲከታተል ነበር ይላሉ። ተወሰደ የተባለው እርምጃ ግን መገናኛ ብዙኃን እንደሚያጮውት አይደለም ብለዋል። ምክንያቱም እንዲህ ያስረዳሉ። ይሄ እርምጃው ማንነው ትክክለኛ ነገር ትክክለኛነት የያዘ ነገር ቢሆን ሚዲያው እንደሚያወራው በጣም እጅግ አጓጭ እና በጣም ማስደሳሽ ነበር። ነገር ግን ምናልባትም ሚዲያው እኔ እንደማስበው ከሆነ ሚዲያው ከሚያወራው በተቃራኒ ነው እየሆነ ያለው። እንደዛ ነው የማየው የምመለከተውም። ምክንያቱም ብዙ በሙስና በመልካም አስተዳደር ላይ ሆነው እንደዛ የሚያስቸግሩ ሰዎችም ከአንዱ ቦታ ወደ ሌላው ዘወር የማድረግ ሂደት እንጂ ሙሉ በሙሉ እዛ የማስወገድ ብዙም እንደዚህ የምታየው ነገር አለ። ሚዲያው እንደሚጮኸው አይደለም። ምክንያቱም አንደኛ አይተው ከሆነ የፖለቲካል ሹመኞች ናቸው ያሉት እነሱ የተሻሙት ደግሞ ከታች እስከ ላይ መቅደስ ካያቸው ወይ በብሔር ነው ወይ በዘር ነው፣ በሃይማኖት በሆነ ነገር ተቆላልፎ መስመሩን ጠብቆ ሄደ አወቃቀር ነው ያለው እንደዚህ ብቃትን ማዕከል ያደረገ የስራ ችሎታ ማዕከል ያደረገ እንደዚህም ደግሞ በህዝብ ተወዳጅነትን መሰረት ያደረገ አይደለም። አንድ ነገር ብቻ በጓደኝነት እንደዚህ ከካሄድ በሚል መስመር ነው ስልጣን የተያዘ። ስለዚህ ከአንድኛው ተፈናቀለ ማለት ከታከ ላይ ያለውን ድረስ ሊመታው ይችላል። ስለዚህም ያለው አማራጭ ከአንድ ቦታ ወደ አንድ ቦታ የማቀያየር ሂደት ነው እየበያል እንጂ ይሄኛው ብዙ ለእኔ አሳማኝ አይደለም። የመልካም አስተዳደር ጉድለትና ሙስና በመንግስት አመራሮችና ሌሎች ግለሰቦች ላይ ማሳበብ ትክክለኛ መፍትሄ አይደለም። የምሉት ደግሞ ስማቸው እንዳይጠቀስ የፈለጉት ሌላ የአዲስ አበባ ነዋሪ ናቸው። ህዝቡ የሚፈልገው ይላሉ ስር ነቀል የሆነ በቃ ነው እንትን ህዝብ የሚፈልገው መንግስት ስለማይፈልግ ግን ያንን ጥያቄ ወደ ሌላ የማዞርና የመሸፋፈን እንትን ነው ሁኔታ ነው የሚታይ። ይሄ እንደዚህ ሸፋፍ ነው ማለት ማለት የበለጠ እንትኑ ህዝቡ ወዳልሆነ ነገር ከተዋል እንጂ ምንም የሚያረጋጋው ነገር የለውም። የበለጠ ወደ ሌላ እንትን Yeah. እንዲሄድ ነው የሚያደርገው። እነሱ እንግዲህ የማራዘም ሁኔታቸውን የማራዘም ሁኔታ ይመስለኛል። ስለ እርምጃው በተመለከተ በዶችቪል ድረገጽ ላይ አስተያየታቸውን ከሰጡን ውስጥም የስርዓቱ ቁንጮ ህወትና የዘረፋ ድርጅቶች እስካሉ ድረስ የሚሻሻል ነገር የለም። አሁንም ተያዙ የተባሉት እኮ ትናንሽ አሳዎች ናቸው። ዋናዎቹ ቱባ ሌቦች አይነኩም ስሉ አስተያየታቸውን የሰነዘሩ አሉ። ሌሎች ደግሞ የአንድ ሰሞን ወሬ ሆኖ እንዳይቀር ጠንከር ያለ ህጋዊ እርምጃ ሊወሰድባቸው ይገባል። ሌሎች ከዚህ መማር አለባቸው ሲያደርጋቸው ያሉም ይገኙበታል።